ስምንተኛው የምክክር መድረክ ከትናንት ጀምሮ በባህር ዳር እየተካሄደ ነው። በመክፈቻ ስነ ስርዓቱ ላይ የተገኙት የኤፍድሪ ፕሬዚዳንት ወይዘሮ ሳህለ ወርቅ ዘውዴ እንዳሉት ሰሞኑን የሀገሪቱን ስልጣን የተቆጣጠረው የሱዳን ወታደራዊ ኃይል ስልጣኑን ለህዝብ ለማስረከብ መወሰኑ ጠቃሚ እርምጃ ነው። ትራንዚሽናል ሚሊትሪ ካውንስል የሱዳን የሽግግር ምክር ቤት ስልጣኑን ለሕዝብ ለማስረከብ መወሰኑ ይበረታታል። ይህ ሁሉም ያገባኛል የሚሉ የሀገሪቱ የፖለቲካ ተዋናኞች ለውይይት የሚጋብዝ እና የተፈጠረውን ቀውስ የሚፈታ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር ሚስተር ሙሳ ፋቂ ማህማት በበኩላቸው በአፍሪካ ቀንድ ያለው አለመረጋጋት እየተሻሻለ መሆኑን ጠቁሞ የኤርትራና የኢትዮጵያን ግንኙነት ላብነት ጠቅሰዋል። በኢትዮጵያ ለውጥ እንዲመጣና በኢትዮጵያና በኤርትራ መካከል ሰላም እንዲወርድ ጠቅላይ ሚኒስትር አብይ አህመድ ላደረጉት ስራ እንኳን ደስ አለዎት ማለት እፈልጋለሁ። እንደዚሁም ለሰላማዊ ጥሪው ፈቃደኛ ሆነው ለተገኙት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ተመሳሳይ እንኳን ደስ አለዎት ለማለት እፈልጋለሁ። ትናንትና በባህር ዳር ዩኒቨርሲቲ አስተባባሪነት የአፍሪካ ዩኒቨርሲቲዎች ፕሬዝዳንቶች የውይይት መድረክ አድርገዋል። በመድረኩ ጽሑፍ ያቀረቡት በግብፅ የሳዳት ሲቲ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር አህመድ ባዮኒ በትምህርቱ ዘርፍ ተባብሮ መስራት እንደሚያስፈልግ ጠቁመው ወደ አሜሪካና አውሮፓ በትምህርት ስም የሚነግደውን የአፍሪካ ወጣት በየሀገራችን ነጻ የትምህርት እድል በመስጠት ልናሻሽለው ይገባል ብለዋል። የግብፅን አስተዋጽኦ በማጉላት በርካታ ትምህርት ፈላጊዎች ወደ አሜሪካና አውሮፓ ይሄዳሉ። ይህ መቅረት አለበት። ይህን ለማስቀረት ግብፅ ለበርካታ አፍሪካውያን በየአመቱ ነፃ የትምህርት እድል እየሰጠች ነው። ይህ መስፋትና መጠናከር አለበት። እራሳችን መቻል አለብን። in different faculties of al-azhar university አያይዘውም ቅንጅታዊ አሰራራችን በባህል በመንገድ ግንባታና በኢኮኖሚ መጠናከር አለበት ብለዋል። የባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር ፍሬው ተገኝ በበኩላቸው ተቋማቸው በተለያዩ የትምህርት መስኮች ለጎረቤት ሀገራት የነጻ የትምህርት ዕድል እየሰጠ ይገኛል። የባህር ዳር ዩኒቨርሲቲ በዓለም ገበያ ተፈላጊ የሆኑ አፍሪካውያን ባለሙያዎችን እያፈራ ነው። በመሬት አስተዳደርና በመርከብ ኢንጂነሪንግ ለአፍሪካውያን ጭምር ነጻ የትምህርት እድል እየሰጠ ነው። ፖለቲካል ዳይናሚክስ ኢን ዘ ሆርን ኦፍ አፍሪካ ነርቸሪንግ ዘ ኢመርጂንግ ፒስ ትሬንድ በሚል መሪ ቃል እየተካሄደ ያለው የጣና ፎረም በአፍሪካ ቀንድ ያለውን የሰላምና የጸጥታ ጉዳይ ጉዳይ ትኩረት አድርጎ እየተወያየ ሲሆን በተጨማሪም በሌሎች ጉዳዮች ዙሪያ ሌሎች የጎንዮሽ ውይይቶች እየተደረጉ ነው። ፎረሙ ዛሬ ማምሻውን ይጠናቀቃል ተብሎ ይጠበቃል። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።